አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጎተሬዝ ስራቸውን በጀመሩበት በጎርጎሮሳውያኑ ጥር አንድ ቀን 2017 ዓ.ም በሰጡት ይፋዊ መግለጫ ዓለም ለሰላም ቅድሚያ ልትሰጥ እንደሚገባ ተናግረዋል። ላለፉት አስር ዓመታት በድርጅቱ ዋና ጸሐፊነት ያገለግሉትን ባንኪሙንን ተክተው ወደ ስልጣን የመጡት የ67 ዓመቱ አንቶኒዮ ጎተሬዝ በዓለማችን የሰው ልጆች ክብር፣ ተስፋ፣ እድገትና ብልጽግና የሚወሰኑት በምንገነባው ሰላም ልክ በመሆኑ ሰላም ለዓለም ግብና መመሪያ ሊሆን ይገባል ሲሉ በመግለጫቸው አስረድተዋል። በመሆኑም አዲሱ አመት 2017 የመቻቻልና የሰላም እንዲሆን እንዲሁም አስተማማኝ ሰላም በአለም ላይ እንዲሰፍን እያንዳንዱ ዜጋ መንግስታትና መሪዎች ልዩነቶችን ወደ ጎን በመተው ለሰላም ቅድሚያ እንዲሰጡ ጥሪ አቅርበዋል። ኖ ዋን ዊንስ ዚስ ዋር ከዚህ ጦርነት ማንም አይጠቀምም፣ ሁሉም ተጎጂ ነው። በትሪሊየን የሚቆጠር ዶላር ማህበረሰብንና ኢኮኖሚን ለማውደም ይውላል። ይህ ሂደት አለመተማመንና ስጋትን ለትውልድ ያተርፋል። ሁሉንም ቀጠናዎች በማተራመስ ሽብርተኝነትን ለዓለማችን አዲስ ስጋት ሆኖ ሁላችንም ላይ ተጽዕኖ አሳርፈዋል። በዚህ አዲስ ዓመት ሁላችሁንም የሚጠይቀው የኔን የአዲስ ዓመት መፍትሄ እንድትጋሩ ነው። ሰላም ግባችንና መመሪያችን መሆን አለበት። የቀድሞው የፖርቹጋል ጠቅላይ ሚኒስትር የሆኑት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጎተሬዝ በሽብርተኝነትና የእርስ በርስ ግጭቶች ምክንያት የጥቃት ኢላማ የሚሆኑና በዚሁ ሳቢያ ህይወታቸው የሚያልፍና ንብረታቸው የሚወድም ንጹሐን ዜጎች ጉዳይም በእጅጉ እንደሚያሳስባቸው በመግለጫቸው አመልክተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ከሆንኩ ከመጀመሪያው ቀኔ ጀምሮ በልቤ ውስጥ በከፍተኛ ደረጃ አንድ ጥያቄ አለ። በሚሊዮን የሚቆጠሩና በግጭት ውስጥ ያሉ ህዝቦችን በመካከላቸው ማንም ሳይኖር በጦርነት የሚሰቃዩ በአደገኛ ሁኔታ በጦር መሳሪያ የሚገደሉ ሰላማዊ ሰዎችን፣ ሴቶችን፣ ሕፃናትንና ወንዶችን እንዲሁም ከቤት ንብረታቸው ተፈናቅለው የድህነት ኑሮ የሚገፉ ሰዎችን እንዴት እንርዳ የሚል ነው። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ሆነው ለበርካታ ዓመታት ያገለገሉት ጎተሬዝ ስለ ሰላም አበክረው ቢናገሩም ሽብርተኝነትና የእርስ በርስ ግጭት የዓለማችን ፈተናዎች ሆነው በቀጠሉበት በአሁኑ ወቅት የሚጠብቃቸው ፈተናም ቀላል እንዳልሆነ ከወዲሁ እየተነገረ ነው። የሶሪያ የየመን የሊቢያና የደቡብ ሱዳን የእርስ በርስ ግጭቶችና እንዲሁም ዓለም በሽብርተኝነትና በአየር ንብረት ለውጥ ሳቢያ የገጠሟት ችግሮች የጎተሬዝ የዋና ጸሐፊነት ለአንድነት ዓመታት ተግዳሮቶች እንደሆኑ ተዘግቧል። ልዕለ ሀያሏ አሜሪካ ለሚመሩት ድርጅት ያላት ድጋፍ አጠያቂነት በበሳል ፖለቲከኛነታቸውና በዲፕሎማትነታቸው ለሚነገርላቸው ፖርቹጋላዊው አንቶኒዮ ጉተሬዝ ሌላው ፈተና ነው ተብሏል። የተባበሩት መንግስታት ድርጅትን ለወሬና ለጊዜ ማሳለፊያ ከማገልገል ውጭ ፋይዳ የለውም ብለው የሚያስቡት የአሜሪካን ተመራጩ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ በኋላ የሚወስዱት እርምጃም እያጠያየ ተጠየቀ ነው። አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ ጎተሬዝ በጎርጎረሳዊ የዘመን ቀመር በጥቅምት 2016 ቃላ መሀላ በፈጸሙበት ወቅት እንደተናገሩት ሁሉም መንግስታት መጪውን የአሜሪካ ፕሬዝዳንት ጨምሮ ዓለም በገጠሟት ችግሮች ላይ በትብብር እንዲሰሩ ጥሪ ቢያቀርቡም አሜሪካን አስቀድማለሁ የሚሉት ዶናልድ ትራምፕ ግን ለጎተሬስ የሰላም ይቅደም ጥሪ ያሳዩት ፍላጎት ዝቅተኛ ነበር ተብሏል። ለዚህም ይመስላል ጆን ሚልተን የተባሉት የአሜሪካው የ የሪፐብሊካኑ ፓርቲ አባልና የቀድሞ በተባበሩት መንግስታት የዩኤስ አሜሪካ አምባሳደር ለአሶሺኤትድ ፕሬስ እንደገለጹት ዋና ጸሐፊ አንቶኒዮ ጉተሬስ አሜሪካንና መጪውን ፕሬዚዳንቷን ዶናልድ ትራምፕን በተመለከተ ጥሩ አማካሪ ሊኖሯቸው ይገባል ብለዋል። አምባሳደሩ አያይዘውም ባንኪሙንን እንደተኳቸው የቀድሞ የድርጅቱ ዋና ጸሐፊ እንደ ኮፊ አናን አንዳንዶች እንደሚሏቸው አለማዊ ጳጳስ ከሆኑ ግን ከትራምፕ ጋር ብርቱ ችግር ይገጥማቸዋል ብለዋል። በጎርጎረሳዊ ዘመን ቀመር በ1974 ጀምሮ ወደ ፖለቲካው ዓለም እንደገቡ የሚነገርላቸው ጎተሬዝ ግን በእነዚህ ሁሉ ፈተናዎች መሀል ሆነው ግጭትንና ቀውስን አስወግዶ ሰላም ማስፈን ቅድሚያ የሚሰጡት ተግባር እንደሆነ ይናገራሉ። ይሳካላቸው ይሆን? ወደፊት የምናየው ይሆናል።